በደቡብ ጎንደር ገንደ ውሃ ከተማ የሚገኙ በስልክ ያነጋገርናቸው ነዋሪዎች እንደሚሉት የሱዳንን ድንበር ከሚያዋስኑት የእርሻ ቦታዎች አንዱ ደለሎ ቁጥር አራት የተባለ ቦታ ላይ በእርሻ ስራ ላይ የነበሩ አርሶ አደሮች ከሱዳን በኩል ጥቃት ተከፍቶባቸው ውጊያ ተጀምረዋል ብለዋል። በገንደ ውሃ ከተማ በመተማ ሆስፒታል ውስጥ ከቁስለኞች ጋር አገኛለሁ። እኔም በደለሎ የእርሻ ቦታ አለኝ ያሉ ሰው በስልክ አነጋገር ያለው ደረቆደ እና ግን በእሱኛው ክፍል ሆኖ ደለሎ የሚባል ቦታ ላይ ነው። መሬቱ የኛ መሬት ነው። ዱሮ እኛ እናርሰው ነበር። እኔም እራሴ እዛ አርስ ነበር። አሁን ለሱዳን ተሰጠው ተብሎ ነው እንግዲህ። እስካሁን እነሱ ተሰጠናል እያሉ ነው የሚታገሉት። የኛ ሰው ደግሞ የኛ ነው ነው። ግን አሁን ከዛ የበለጠ ደግሞ አስፍተው መጠው ደግሞ ሰው እየገደሉ ደሆነ በበቀደም ገበሬዎች ወጠው መተው ገደሏቸው። ከዛ በኋላ ያው ቀጠለ። መቼ ነው ግጭቱ የተነሳ? ትናንት በቃ ዛሬ ሌሊት። ዛሬ ሌሊት በምንድን ነው የተነሳው ግጭቱ? ግጭቱ የተነሳው ሱዳኖች መጠው የእኛን ሰው ይገላሉ፣ ያቃጥላሉ፣ መሽሮ ካምፕ ያቃጥላሉ፣ ንብረት ይዘርፋሉ። በበቀደም አምስት ሰራ ሰራተኞችን ከመሽሮ አውጠው መጥቷቸው ረሸኗቸው። በቀደም ሲሉ መቼ ከአራት ቀን በፊት ማለት ነው። ከዛ በኋላ ህዝብ እየተጠራራ እየተጠራራ እንዲህ በየተናጣጠል ከምን ሞት አንድ ነገር ማድረግ አለብን ወደ እሚለው ወደ ትግል ተገባ። በቃ አማራጭ የለም፣ ራስን መከላከል። የጎረቤት አስክሬን ማምሻውን መጣ ያሉ አንዲት የከተማው ነዋሪም በለፍ ተቀደም ስልክ ደውዬ አግኝቼ አነጋግራቸዋለሁ። በመሽሮ የለ በመሽሮ ነው ሰሊጥ ምናምን የሚመረትበት እኮ ነው። በመሽሮ ነው እዛ የሚያርሱ እንጂ መኖሪያ ቦታ አይደለም፣ እርሻ ቦታ ነው ሲጀመር ማለት ነው። ስለዚህ በየአመቱ ነው እየሄዱ የሚያርሱበት ወይስ አመቱ ሙሉ እዛ አሉ? በየአመቱ ነው እየሄዱ የሚያርሱበት። እና እንደዚህ አይነት ግጭት ይፈጠራል። ሊያርሱ ሲሄዱ ይፈጠራል። የሚፈጠረው ግን እንደዚህ አይደለም። በዲሽቃ በመሳሪያ ምናምን ዛሬ ገጠሟቸው። ከዛ በፊት ግን እንደዚህ አይደለም። ያው የተወሰነ ሰው ይጋጫል፣ ሁለት ሰው ሶስት ሰው ይባታል። በቃ ይለያያሉ አዝረው ይስማማሉ። ቦታቸውን አይለቁም እርሻቸውን ማለት ነው። እንዲህ ዓይነት ነገር አለ ትንሽ ነገር። በቃ በሱዳን ድንበር በኩል በዛኛውም በኩል አርሶ አደሮች አሉ። አሁን የተጋጩት ማና ማን ናቸው? አሁን የተጋጨማ በሱዳን መሳሪያ ይዘው ብዙ ሰዎችን ገድለዋል። የሚል እንትን ያለ ሬታ ሁሉ አናት መጣ እንዲለው የኛ መከላከያዎች ሄደው ራሱ መከላከያዎች ቆጥሎ መቆም ገብቶ ያለ ሆስፒታል ራሱ ማለት ነው ዙሮ እንደገና ሌላ መከላከያ ሄዶ ነው አንድ ምር የታንሶ የምርቱ አናት መጣ እንዲለው ማለት ነው። በአሁን ሰዓት እንግዲህ ምሽት ነው የምጠይቁት እናንተ ጋር ከምሽቱ አንድ ሰዓት ነው። በአሁን ሰዓት ገንዳ ውሃ ውስጥ የገባ አስክሬን አለ። አዳው አለ ምናውቀው ደሪያው ነው የሚባል ሞቶ መቷል አለ አንድ ሰው ብቻ ነው አንድ ሰው ነው የመጣው የሞቱ ግን ሶስት ናቸው። ከዘንድዋ ከተማ ያልተነሳ ሬሳ አለን አናስነሳም ብለው እየገጠሙ ያሉ ዘንድዋን ነው እኛ የምናውቃቸው እንጂ የሌላ ቦታ አንደ የሚያርስ ይሄደ የሚያርሰው የለም። እና ብዙ ሰው የሞተ ብዙ ሰው ነው የተኮሱት። እዛ ሲዳን እንደዚህ የተኮሱት ይሽቃ ነው ክበር ሳይ ነገር ነው የተኮሱት፣ እና ብዙ ሰው ተይተዋል። ያንንም ሬሳው አነት ነሳን ብለው አስቸግረው ቆይተው መከላከያ ገብቶ እንደገና መከላከያ ሞቶ ቆስሎ እንደገና ደግሞ ሌላ መከላከያ ተጨምሮ ምናምን አንድ ሰው አይነት አስተመጣል ብቻ። ሬሳ እንግዲህ፣ ሌላው ደግሞ ይመጣል ብለ እንገምታለን። እስከማታ ከነገ ምናምን እንዳገኘሁት መረጃ ደለሎ ቁጥር አራት የተባለ የእርሻ ቦታ ላይ ነው ይሄ ግጭት የተፈጠረው። እና እዚህ ደለሎ የሚባለው ቦታ ላይ ለእርሻ ስራ የሚሰማሩት ሰዎች ባለሀብቶች ናቸው? ወጣቶች ናቸው? የአካባቢው ነዋሪዎች ናቸው? ምን አይነት ሰዎች ናቸው? ባለሀብቶች አሉ። የግል ኢንቨስትመንትም ኢንቨስት የሚያረጉ ባለሀብቶች አሉ። የራሳቸው መንግስት የሰጣቸው በሺህ የሚቆጠር ሄክታር በስልሳ በሰባ ምናምን የሚቆጠር ሄክታር የሰጣቸው መንግስት ያርሰዋሉ። ከዛ በተጨማሪ እነሱ ሰጡት በስር የስራ ድል የሚሰጡት ያለ ግለሰብና ማህበረሰብ ማለት ነው። ያንን ሁላ ነው የመጡት የሚጠራ ሆነ። አሁን ግን ላይታወቁ ለስራ የመጡ ለስራ ድል ለማግኘት ደግሞ ተቀጥሮ ለመሳት የመጡ ሁላ ነው። እዛ ላይ እንደዚህ በዚህ መንገድ ነው የሚታርሰው ያን መሬት ማለት ነው። እዛ አካባቢ ነዋሪ የለም። በመሽሮ ነው እዛ ሁነው። ያው ደግሞ ግለሰብም አለ የራሱ የሆነ ቦታ ተመርቶ እዛ እየሄደ እያረፈ እየመጣ የሚከርም አይነት ግለሰብ አለ። እዚው አካባቢ ተጠግተን አስክሬን ማንሳት ይቻል እንደሆነ እየሞከርን ነው ያሉ ሌላ ነዋሪም አግኝቻለሁ። ህዝቡ በጣም ተቆጥቶ ተነሷል። ያው መከላከያ ሰራዊትም እዶል አሁን ለጊዜው ወደ አስራ አምስት ሰዎች ቆስለዋል። ወደ አምስት ሰዎች ሞተዋል። እነዚህ አምስት ሰዎች አንዱ መከላከያ ሰራዊት ተረሱ። አንዱ መከላከያ ሰራዊት ነው የተመታው የቆሰለው። አንዱ ደግሞ በአካባቢው ሰረሽምቅ በሚባል አደረጃጀት የተደራጀ የታጠቀ ሀይል ነው። ሌሎች ደግሞ ያው ገበሬዎች ናቸው። ገበሬዎች እርሻቸው ላይ ነው ገብተው የሱዳን መከላከያ ሰራዊት የመጣቸው። ግርግሩ እስካሁን ድረስ ምንም ያልቆመም። ከሰራባ ከተማ ላይ ችልጋ ወረዳ አንስቶ አፍራሉት መከላከያ ሰራዊት ኦራን ተጭኖ ወደ መተማ ሄዷል። እንግዲህ እስካሁን ድረስ ግርግሩ ምንም ነገር አላቆመ። ትናንትና ዘጠኝ ሰዓት ላይ የጀመረ እስካሁን ድረስ ውጊያው እንዳለ ነው ያለ ነዋሪዎቹ እንደሚሉት ወደ ከተማው መድረስ የቻሉ ቁስለኞች ገንደ ውሃ ወደሚገኘው መተማ ሆስፒታል ገብተዋል ሲሆን ወደ ሆስፒታሉ ደውዬ ለጊዜው ስሜን አትጥቀሽ ያሉ የሕክምና ባለሙያ አነጋግሬያለሁ። አንድ ቀበድ ያሉ አንድ ሁለት ህክምኛዎች ነበራል። ኖርማሊ ያው ደህና ናቸው። አንዱ ነው ትንሽ

ወደ መቶ አካባቢ ምናም ማተኛ ተዘጋጅቶ ለመቀበል ነው። እዛ ቆሰሉትና የሞቱትም አሉ። ጦርነት እየተደረገ ስለሆነ ለመቀበል አዘጋጅቶን ያለ ነው። ስለዚህ ወደ ጎንደር ልካችኋቸዋል፣ ሪፈር ብላችሁ። ሁለቶች መከላከያ ሰራዊት ናቸው መሰል ከዋል ወደ ጎንደር ኖርማሊ፣ ደህና ናቸው። ወርጣር ፍንጣሪ ምናም ያገኛቸው የሞቱት ግን አልወጭም። እዛውን ያሉትም አሁን እነሱን ለማውጣት ያው ጦርነቱ እንደቀጠለን ያለ ሌሎች ቁስለኞች ወደ ጎንደር መላካቸውን የገለጹት ሐኪሙ ከቆሰሉት ሰዎች ስለ ግጭቱ ያገኙት መረጃ እንዳለ ጠይቄያቸዋለሁ።

ያው እንዴት እንደነበረ መነሻውን ነነን እዛው መጀመሪያ ያው ገበሬዎችን አስነ ወሰዷቸው። እነዛን የተገደሏቸው በኋላ ከጉባታው ከሚያርሱበትን አስነ ወሰዷቸው። በዛ ምክንያት ነው የተነሳ ያው ገበሬው ነው መጀመሪያ የተነሳው። ሲያስማቸው የሚያስገላቸው እዛ መከላከያውም በስሜት ውድብ ምናምን ይዞ ገባ። ያው ማይክ የሆነ ማይሆነ ነው ገበሬዎች በዋናነት ያው እዛ የነበረ መሬት ስለነበረ ሱዳን ሰሽጣል የሚባል ነበር። የደለሎ መሬት ኛ ከዛ ተሻግረው ገብቶ ነበር ሱዳኖች በሶስት ሰን አመታት ይዘይታል። እዛ የቆዩ ገበሬዎችን ከዚህ በፊት ሲገሉ ሲገሉና ሲያንገላቸው ነበር። አሁንም እንደ ገብተው ገበሬዎችን እያሳደዱ እና ሲገሉ፣ አጋጣሚ እዛ አካባቢ መከላከያ ነበረኛ። የኢትዮጵያ መከላከያ ሰራዊት በጣም ሲሰማቸው ወታደሮች ገብተው ገድበው ነበረ። ያው ከኋላ ውጡ ምናምን ተብለው ሲወጡ፣ በአጋጣሚ ሌሎችን እዛ ገበሬዎች እና ምንሻዎችን አስነ ወስዷቸው። ተመልሰው መከላከያዎች እነሱን የመስል አስክሬን ለማውጣት ሲመጡ መከላከያዎችን መስላቸው እዛው ጦርነት ገጠሙ። እዛው የወደቁት አሉ፣ ያልወጡ ሁለት ሌሎችም አሉ። በጎን ደግሞ የሞቱት አይታወቁም። የቀን ሰራተኛም አለ፣ ወደ አስራ ምናምን ሲበላኛል። እነሱም ቢሆን በንዴት የተሰማቸው ወታደሩን ጋር አብሮ ከህዝቡ ጋር ስለተሰለፈው መከላከያን ሰራዊቱ እንግዲህ ብሎች የሆን ያህል መሬት ገብቶ ተተያዘ። በኋላ እንደገና ደግሞ ሌላ ተጨማሪ መሬት ወደ ጎንደር፣ ወደ ቋራ፣ ወደ መተማ ለመግባት ወደ ምራብ አርማጽን ለመምጣት የሚደረገው ነገር በጣም አስቸጋሪ እየሆነ ስለሆነ ያን ለመከላከል ሲያዩት መከላከሎችን በስሜት የምናውቀው ቦታ መሬታችን ለምንድን ሆኛል ማንደኝ ነገድ ገርሻልት ማለት ነው። በጉዳዩ ላይ መረጃ ለማግኘት ወደ ኢትዮጵያ መንግስት የመንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አህመድ ሸዴና የአማራ ክልል የኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋር ተደጋጋሚ የስልክ ሙከራ አድርገን ነበር። ስልካቸው ስለማይነሳ ልናገኛቸው አልቻልንም። በተጨማሪም የሱዳን የባህል የመረጃና የኮሚኒኬሽን ሚኒስቴር ሚኒስትር ዶክተር አህመድ ቤላ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር። ስልካቸው ስለማይነሳ የእነሱንም ምላሽ ማካተት አልቻልንም። ጉዳዩን ተከታትለን ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።